ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። በ24ቱ ተከሳሾች ላይ የጥፋተኝነት ብይን መሰጠቱ ዓለም አቀፍ ወገዛ እንዳስከተለ ተገለጸ። የታንዛኒያ መንግሥት በግዛቱ ስለሞቱት 43 ኢትዮጵያውያን ቀብር ጉዳይ ከኢትዮጵያ ባለሥልጣኖች ጋር እየተነጋገረ እንደሆነ ታወቀ። በኢትዮጵያ የተቀጣጠመው ስማርት ስልክ ለመጀመሪያ ጊዜ ለሽያጭ ሊቀርብ ነው የሚሉት ርእሶች ነው ዛሬ የምንመለከተው። በክሪስቲያን ሳይንስ ሞኒተር ጋዜጣ በኢትዮጵያ ከአሸባሪነት ጋር በተያያዘ ክስ ጥፋተኛ ናቸው ስለተባሉት የፖለቲካ ተቃዋሚዎች ሲጽፍ በጋዜጠኛ እስክንድር ነጋ ላይ የተሰጠው ብይን ዓለም አቀፍ ወገዛን አስከትሏል ይላል። የፌዴራሉ ከፍተኛ ፍርድ ቤት ዳኞች እስክንድርና ሌሎች 23 ተቃዋሚዎች እንዲሁም ደራሲዎች ኃይል መራመጽን በማሴር ተግባር ተሳትፈዋል በሚል ክስ በይኖባቸዋል። የእስክንድር ደጋፊዎች ግን እንደ ወንጀል የታየበት ዲሞክራሲያዊ አመለካከት በማንጸባረቁና የአረብ ሀገሮች ህዝባዊ መነሳሳትን መሰረት በማድረግ ሰላማዊ ተቃውሞ ሊካሄድ ስለሚችልበት ሁኔታ በመወያየቱ ነው ይላሉ። ባለፈው ወር ፔን ከተባለው የአሜሪካ የመጽሐፍ ነጻነት ማዕከል ሽልማት ያገኘው እስክንድር ነጋ ከዚህ በፊትም ቢያንስ ሰባት ጊዜ ታስሮ ነበር ይላል ጋዜጣው። ብይኑ ኢትዮጵያ ለዜጎቿና ለዓለም አቀፍ ሕግ ባላት ግዴታ የሚያሳፍር ንቀት እንደሆነ ያሳያል ሲል ፔን እንደነቀፈም ጋዜጣው አክሏል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ፓትሪክ ሊሂ ለኢትዮጵያ ወታደራዊ ኃይል የሚሰጠው አምስት መቶ ሺህ ዶላር የአሜሪካ ሬድኤት የኢትዮጵያ መንግስት የፕሬስ ነፃነትን ከማክበርና ካለማክበር ጋር ታይቶ እንዲያዝ ሐሳብ አቅርበዋል። ሕግ ይሆናል ተብሎ የሚጠበቀው ቅድመ ግዴታ ኢትዮጵያ የፍርድ ቤቶችን ነጻነት እንዲጠብቅና ሌሎች በርካታ የሰብአዊ መብቶችን እንድታከብር ይጠይቃል። ለተቀሩት ነጻ የኢትዮጵያ ጋዜጠኞች መልእክቱ ግልጽ ነው። ባለፈው ጥር ወር 14 ዓመታት እስራት የተፈረደባት ርዕዮት ዓለሙ ከቀረቡባት ማስረጃዎች መካከል አንዱ ኢትዮጵያን ሪቪው ለተባለው ድረገጽ ስለ ጸረ መንግስት መፈክሮች ኢሜይል አድርጋለች የሚል ነው ይላል ክርስቲያን ሳይንስ ሞኒተር። የመንግስት ይዞታ የሆኑት ማተሚያ ቤቶች ባወጡት የኩንትራት ረቂቅ ላይም ትግል እየተካሄደ ነው። የኩንትራቱ ረቂቅ አሳታሚዎች ህገወጥ የመሰሏቸውን ጽሑፎች ያለማሳተም መብት አላቸው ይላል። የእትሞች አዘጋጆችና የውጭ ሀገራት የሰብአዊ መብት ቡድኖች የሳንሱር ተግባር ነው፣ እንዲሁም ብዙ ጋዜጦች እንዲዘጉና ጋዜጠኞች ከሀገር እንዲሰደዱ ያደረገው ሌላ የጭቆና ገጽታ ነው በማለት ይነቅፋሉ። የመንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ በረከት ስሞን በበኩላቸው ይህ የተለመደ መደበኛ የኮንትራት ስምምነት ነው። ይህን የሚቃወሙት ሰዎች የፖለቲካ አጀንዳ ያላቸው ናቸው ሲሉ ምላሽ እንደሰጡ በክሪስቲን ሳይንስ ሞኒተር ጋዜጣ ባለፈው ረቡዕ ባወጣው ትሙ ዘግቧል። ታንዜንያ ዴይሊ ኒውስ የተባለው የመንግስት ይዞታ የሆነ የታንዜኒያ ጋዜጣ ድረገጽ በዘገበው መሰረት የታንዜንያ መንግስት ባለፈው ማክሰኞ ኮንጓ በተባለው ወረዳ የተገኙት የ43 ህጋዊ ሰነድ የሌላቸው ኢትዮጵያውያን አስከሬኖች ቀብርን በሚመለከት ከኢትዮጵያ ባለሥልጣኖች ጋር እየተነጋገረ ነው። የታንዜንያ የአገር ውስጥ አስተዳደር ሚኒስትር ዶክተር ኢማኑዌል እንችምቢ ሰዎቹ የሞቱት በመጨናነቅ ታፍ ነው ሳይሆን እንዳልቀረ ገልጸው ተገቢው የቀብር ስነ ስርዓት እንዲያገኙ ያስፈልጋል፣ ይህ እንዲሆንም መንግስት ያረጋግጣል ማለታቸውን ድረገጹ ጠቅሷል። ወደ ማላዊ ያመሩ ነበር ተብሎ የሚታመን 127 ኢትዮጵያውያን ታንዜንያ የገቡት በኬንያ በኩል እንደሆነና ህጋዊ ሰነዶች ስላልነበሯቸው እንዳይያዙ ሲሉ የሚጓዙት ሌሊት እንደነበር ገልጸዋል። የኢትዮጵያውያኑ አስከሬኖች በሆስፒታሎች እንደሚገኙም ጠቁመዋል። በዶዶማ ክልል የቺቶጎና የኤምኮኮ ገጠሮች ነዋሪዎች በተጫኑበት መኪና መጨናነቅ ምክንያት ታፍነው የሞቱትን ኢትዮጵያውያንና በህይወት የተረፉትንም እንዳዩ ወዲያውኑ ለፖሊሶች በመንገራቸው የፖሊስ ጽሕፈት ቤት አሞግሷቸዋል። አንዳንዶቹ በጠና የታመሙ ሌሎች 82 ሰዎች እንደተያዙም የዶዶማ ክልላዊ የፖሊስ አዛዥ ዝሎት ስቲቭ ባለፈው ረቡዕ እንዳስታወቁ ታንዛኒያ ዴሊ ኒውስ ዘግቧል። ዘ ዎል ስትሪት ጆርናል ጋዜጣ ደግሞ ቴክኖ ሞባይል የተባለው የተንቀሳቃሽ ስልክ ኩባንያ ለመጀመሪያ ጊዜ በኢትዮጵያ የተገጣጠሙ ስማርትፎን የተባሉትን ሰፊ ተደራሽነት ያላቸው ዘመናዊ ተንቀሳቃሽ ስልኮችን በመጪው ወር ለገበያ አቀርባለሁ ማለቱን ዘግቧል። ዋናው መሰረቱ ሆንግ ኮንግ የሆነው ቴክኖ ሞባይል ስለ አዲሱ ስማርትፎን ዋጋ ለመወሰን እየሰራ እንደሆነ፣ በኢትዮጵያ ዋና ዋና ቋንቋዎች የሚያገለግሉ በርካታ ስልኮች ለገበያ ያቀረበ መሆኑን ጋዜጣው ጨምሮ ጠቅሷል። አዲሱ ስማርት ማለት ብልህ የተሰኘው ዘመናዊ ስልክ ግን ለጊዜው በአማርኛ ብቻ እንደሚሆን ሄንሪው የተባሉ የቴክኖ ኢትዮጵያ ጠቅላይ ስራ አስኪያጅ እንደገለጹ ዘ ዎል ስትሪት ጆርናል ጋዜጣ ለንባብ አብቅቷል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ بدنا قيون.